አውሮፓና ጀርመን፣ ብሪታንያ ከአውሮጳ ሕብረት አባልነት ትውጣ አትውጣ በሚል ለአመታት ሲካሄድ የቆየው ክርክር ባለፈው ሳምንት ሐሙስ በተካሄደው ሕዝበ ውሳኔ እልባት አግኝቷል። የብሪታንያ ህዝብ ለአንዴና ለመጨረሻ ጊዜ ላይመለስ ለ43 ዓመታት ከቆየበት የአውሮጳ ህብረት አባልነት ለመውጣት በይፋ ወስኗል። የዚህ ህዝበ ውሳኔ የመጨረሻ ውጤት ባለፈው ሳምንት አርብ ማለዳ ከታወቀ ወዲህ በብሪታንያም ሆነ በመላው አውሮጳ በአብዛኛው ያሳደረው ድንጋጤና ስጋት አሁንም እንዳለ ነው። የአውሮጳ ህብረትና አባል ሀገራቱ በዚህ ባልተጠበቀው ከህብረቱ የእንውጣ ውሳኔ መደናገጣቸውን ቢያሳውቁም የብሪታንያን ህዝብ ውሳኔ ግን እናከብራለን ነው ያሉት። አብዛኛዎቹ ውሳኔው በብሪታንያ ላይ የሚያስከትለው መዘዝ ቀላል እንደማይሆን ከወዲሁ ሲያስጠነቅቁ፣ አንዳንዶች ደግሞ ህብረቱ ያሉበትን ችግሮች እንደገና በማጤን ማሻሻያዎችን ማድረግ እንደሚገባው አሳስበዋል። የአውሮፓ ህብረት ኮሚሽን ፕሬዚደንት ዣን ክሎድ ዩንከር አርብ በሰጡት መግለጫ ብሪታንያ ከህብረቱ አባልነት የምትወጣበት ድርድር ቶሎ እንዲጀመር ጠይቀዋል። ብሪታንያ ከአውሮጳ ህብረት በምትለቅባቸው ደንቦችና ቅድመ ሁኔታዎች ላይ በአስቸኳይ ድርድሮች ለመጀመር ዝግጁ ነን። ይህ ሂደት እስከሚያበቃ ድረስ ብሪታንያ ከነ ሙሉ መብቶቿና ግዴታዎቿ ጋር የአውሮጳ ህብረት አባል እንደሆነች ትቀጥላለች። ብሪታንያ ባጸደቀችው ውሎች መሰረት ከህብረቱ እስክትወጣ ድረስ የአውሮጳ ህብረት ህጎች ለብሪታንያና በብሪታንያ ሙሉ በሙሉ ተግባራዊ መሆናል ቸው ይቀጥላል። ብሪታንያ ወደፊት የህብረቱ የቅርብ ተጓዳኝ ትሆናለች የሚል ተስፋ አለን። ከዚህ በኋላ የፍቺው ድርድር እንዴት ነው የሚጀምረው? ዋና ዋና የመደራደሪያ ነጥቦች ውስጥ ምን ይሆናሉ? ከ26 ዓመት በላይ ብሪታንያ የኖሩት የህግ ባለሙያና የኢኮኖሚና የኢሚግሬሽን ጉዳዮች አማካሪ አቶ ታየ ዓለማየሁ ያስረዱናል። በዚህ በሊዝበን ትሪቲ አንቀጽ 50 መሰረት አንድ አባል አገር ለመውጣት ሲያስብ በራሱ ህገ መንግስት መሰረት ውሳኔ ከወሰነ መውጣት ይችላል የሚል ሀሳብ አለ። ያ ደግሞ ሊካሄድ የሚችለው ከአውሮፓ ማህበር ለመውጣት የፈለገ መንግስት በራሱ ህገ መንግስት መሰረት መውጣቱን ከወሰነ በኋላ ወደ አውሮፓ ካውንስል ለመውጣት ማሰቡን ማሳወቅ አለበት ይላል። ይሄ ዩሮፒያን ካውንስል የሚባለው የአውሮፓ መሪዎች ተሰብስበው በአንድ ላይ የሚቀመጡበት ጉባኤ። ያ ለመውጣት ወስነናል የሚለው የውሳኔ ማስታወቂያ ለአውሮፓ ህብረት ካውንስል ከደረሰ ጀምሮ በሁለት ዓመት ውስጥ ያ አመልካቸው ሀገር ይወጣል ማለት ነው። በዚህ ሁለት ዓመት ጊዜ ውስጥ በውጭ ሀገር እና በአባል ሀገሮች መካከል ውይይት ይደረጋል። እነዚህ ውይይት የውጭ ሀገር ዜጎች በሌላው አባል ሀገሮች ውስጥ ያሉት ምን እንደሚሆኑ ወይም የሌሎቹ ሀገሮች የዜጎች ነፃ መንቀሳቀስ መብት ተጠቅመው ብሪታንያ ውስጥ የመጡት ሰዎች በብሪታንያ ውስጥ የሚኖራቸው መብት፣ በዚህ ላይ ውይይት ይደረጋል። ከዚህ ቀጥሎ ደግሞ እንደገና በጋራ ህብረት ውስጥ ወይም በጋራ ገበያ ውስጥ እሱን በሚመለከትም ውይይት ይደረጋል። እንግዲህ ከዚህ ውጭም ሌሎች ብዙ ውይይት የሚደረጉ ነገሮች አሉ። እነዚህ ዋና ዋናዎቹ ቢሆኑ ማለት ነው። እንግዲህ አሁን እንደተባለ የተባለው የዩናይትድ ኪንግደም መንግስት ኖቲፊኬሽን ያስገባል ወይም ማስታወቂያ ያስገባል ወይም ማመልከቻ ያስገባበት ቀን ጀምሮ ነው መውጣቱ በህጋዊ መንገድ ድርድር የሚጀምረው ማለት ነው። የአውሮፓ ህብረት ባለስልጣናት እንዲሁም አንዳንድ የአውሮፓ ህብረት አባል ሀገራት ድርድሩ ቶሎ እንዲጀመር ይፈልጋሉ። ጀርመን ውስጥም በተቻለ ፍጥነት ድርድሩ ይጀመር የሚሉ ፖለቲከኞች አሉ። መራይተ መንግስት አንጌላ ሜርክል ግን መጣደፍ አያስፈልግም እያሉ ነው። እንግዲህ ሁለት አይነት አስተሳሰብ ያለ ይመስላል። ለምንድን ነው ብሪታንያ መውጣቷ እንዲጣደፍ የተፈለገው ከአውሮፓ ህብረት በኩል? በአውሮፓ ህብረት ላይ ጥርጣሬ ያላቸው እና እምነት የላቸው ሀይሎች እየጠነክሩ መጥተዋል። ባለፉት ጌት አመታት ውስጥ በተለይ የቀኝ ሀይሎች በጣም ሰላም ባየሉባቸው አካባቢዎች የብሪታንያን አይነት እንቅስቃሴ ሊጀመር ይችላል ማለት ነው። ያ ከሆነ ደግሞ ህብረቱን ሊያናጋው የሚችል ስጋት አለ። ስለዚህ ይሄ ነገር ቶሎ መልክ ይዞ ቶሎ ቢቀጥል በዛ በሌሎች ሀገሮች ውስጥ ሊካሄድ የሚችለውን እንቅስቃሴ ምናልባት ሊቀንሰው የሚችል መስሎ ስለሚታያቸው ይመስለኛል። እንግዲህ ቶሎ እንዲፈጣን እንዲፋጠን የሚፈልጉት ብሬግዚት ወይንም የብሪታንያ ከአውሮጳ ህብረት መልቀቅ ህብረቱን ይበልጥ ለመፈረካከስ አደጋ እንዲጋለጥ ያደርጋል የሚል ስጋት አለ። የብሪታንያ ህዝበ ውሳኔ ውጤት በአውሮጳ ህብረት ላይ እምነት የሌላቸውንና ሉዓላዊነታችንንም እየተጋፋ ነው የሚሉትን በአባል ሀገራት የሚገኙ ብሔረተኞችን ማስደሰቱ ማስፈንጠዙ ቀጥሏል። ቀኝ ጽንፈኞች አጋጣሚውን በመጠቀም በየሀገሮቻቸው ህዝቡ ተመሳሳይ እርምጃ እንዲወስድ የሚያካሄዱትን ቅስቀሳ አጠናክረው ቀጥለዋል። የብሔረተኞች እንደገና ማቆጥቆጥ የሚያሳስባቸው ወገኖች ህዝበ ውሳኔውን የአውሮፓ ህብረት እንዲበታተን በሩን የሚከፍት የመጀመሪያ እርምጃ አድርገው ይቆጥሩታል። አቶ ታዬ ግን ይህ በሁለት መንገድ መታየት ያለበት ጉዳይ ነው ይላሉ። የእንግሊዝ መንግስት ዲሞክራሲያዊ በሆነ መንገድ ለማድረግ መብሰጥቶት መወሰን መቻሉ በሌሎች ሀገሮች ተመሳሳይ ሀሳብ ያላቸውን ሀይሎች አበረታቸው ያደርግላቸዋል። በአንድ በኩል ደግሞ የብሪታንያ መንግስት ከማህበሩ በመውጣቱ የደረሱ ብዙ ቀውሶች አሉ። የአመራር ቀውስ አለ። የኢኮኖሚ ቀውስ ከአሁኑ ምልክቱ በጣም ታይቷል። በህዝቡ ደንዝ በጣም የጥርጣሬና ያለመተማመን ኢንሴኩሪቲ፣ በተለይ የኢኮኖሚ ኢንሴኩሪቲ ይታያል። እንግዲህ ይህንን ደግሞ ከውጭ ሆነው ሲመለከቱት አሃ ለካ መውጣትም ራሱን የቻለ ችግር አለው ብለው ለማየት የሚያስችላቸው መንገድ ይኖራል ማለት ነው። ለመውጣት እንፈልጋለን የሚሉ ኃይሎች አሁን በእንግሊዝ ሀገር ውስጥ ለምሳሌ የፓውንድ ዋጋ ዝቅ ብሏል። ይህ ታወቀ ነገር ነው። ብዙ የገንዘብ ድርጅቶች ለምሳሌ ኤች ኤስ ቢ ሲ እና ይሄ ጄ ፒ ሞርጋን የሚባለው ባንክ ከዚህ ሰራተኞቻችን ወደ ፓሪስ እናሻግራለን ያሉ፣ የተለያየ የኢኮኖሚ ችግር ሊያስነሱ የሚችሉ ነገሮች ምልክታቸውን እየታየ ነው። ይሄንን እንደገና እየገፋ በሄደ ቁጥር ደግሞ ይብሳል ወይም ደግሞ ይሻሻላል የሚለውን ነገር ከዚህ ሆነን ማየት አንችልም። ለምንድን ማየት የማንችለው የህብረቱ አንዱ ዓላማ በዚህ በጋራ ገበያ ውስጥ እቃዎችና ሸቃዎችን እንደልብ ማዘዋወር እና መነገድ ነው። ሰራተኞችም እንደልባቸው ወደ ቦታ እየሄዱ ስራቸውን በአባረጋች ውስጥ መስራት ነው። በእንግሊዝ ሀገር ውስጥ ወይም በብርታንያ የተመረቱ እቃዎች በአውሮፓ ገበያ ውስጥ መሸጥ አለመቻላቸው በገበያው ላይ የሚያመጣው ቀውስ እና በእያንዳንዱ ነዋሪ ላይ የሚያመጣውን ቀውስ ሌሎች ከዚህ ከማህበር ንውጣ የሚሉ ሰዎች ሳይገነቡት የሚቀሩ አይመስለኝም ወደፊት። ስለዚህ ይህም እንግዲህ የራሱ እንድምታ ይኖረዋል። የህዝበ ውሳኔ ውጤት የብሪታንያን ህዝብ ይበልጥ ከፋፍሏል። ከአራቱ የብሪታንያ ግዛቶች አንዷ የሆነችው ስኮትላንድ ምርጫዋ ከህብረቱ ጋር መቆየት ነው። ከህዝቡ አብዛኛው ከህብረቱ እንዲወጣ መደረጉን አልተቀበለም። ይህም ዳግም ከብሪታንያ የመገንጠል ጥያቄን አስነስቷል። በአውሮፓ ህብረት አባል ሀገራት የነጻ ዝውውር መብት ተጠቃሚ የሆኑት ወጣት ብሪታንያውያንም ውጤቱን ተቃውመው ሌላ ህዝበ ውሳኔ እንዲካሄድ እየጠየቁ ነው። በብሬግዚት ላይ ዳግም ህዝበ ውሳኔ ማካሄድ ይቻል ይሆን? የስኮትላንድ ጥያቄና ማስጠንቀቂያስ ምን ሊያስከትል ይችላል? አቶ ታየ በህዝብ ድምፅ የተካሄደ ነገር መንግስት እንደገና ለህዝብ ማቅረብ የሚከለክለው ነገር ያለ አይመስለኝም። በህገ መንግስትም ይሄን የሚከለክል ነገር ያለ አይመስለኝም። ይሄ ውጤቱ ከታየ በኋላ እንደገና ለህዝብ እናቅርበው ቢሉ አሁን ከዚህ በፊት እንውጣ በብሬክሲት ውስጥ የነበሩ ሰዎች፣ በግንባር ቀደም ደረጃ ይመሩት የነበሩ ሰዎች ሁሉ እንደ በፊቱ ኃይል ኑሯቸው፣ ሀሳባቸው ሊያራምዱ የሚችሉበት መንገድ ጠባብ ነው። ማለትም እስካሁን ደስ አንዳንዶቹ ከማህበሩ ለመውጣት ይናገሯቸው የነበሩት ነገሮች ትክክል እንዳልነበሩ እና በእውነት ላይ የተመረኮዙ እንዳልነበሩ አሁን እየታየ መጥተዋል። እንደገናም ደግሞ አሁን የመጣው እና የሚታየው የኢኮኖሚ ቀውስ ፍንጭ ብዙውን ኑጣ ያለውን ህዝብ ራሱን አስቆጭቶታል። ይህን ብናውቅ ኖሮ እንደውም ኑጣ የሚለው ስቃት በሚደረግበት ጊዜ መሪዎች የተናገሩት ነገር አብዛኛው እውነትን ያልተመርኮዘ መሆኑን አሁን ያወቅነው የሚሉ ሰዎች አሉ። እንደገና ቢካሄድ ምናልባትም አሁን ያለው ነገር ሊቀየር ይችላል የሚል እምነት አለ። ግን እንውጣ የሚሉት አብዛኞቹ ከስልሳ አምስት በላይ ያሉ ሰዎች ናቸው። በማህበር ውስጥ እንቆይ የሚሉት ደግሞ በአብዛኞቹ ከአስራ ስምንት እስከ አራት ዓመት ያሉት ናቸው እና እነዚህ ወጣቶቹ ክፍሎች እኛ ህይወታችን ገና ነው፣ ህይወታችን ከአውሮፓ ጋር የተቆራኘ ነው። እድሜያቸው አጭር ጊዜ ውስጥ የሚያልቅ ሰዎች የእኛን እድል መወሰናቸው ተገቢ አይደለም የሚሉ አሉ። ይሄ እንግዲህ ምናልባት ሬፈንደሙን እንደገና ለማካሄድ የሚግፋፍ ኃይል ሊሆን ይችላል። የስኮትላንድን እና የሌሎችን የብሪታንያ ክፍልን በተመለከተ የእንግሊዝና የዌልስ ክፍል ለመውጣት ወስኗል። ሌሎች ለመውጣት በወሰኑት ውሳኔ እኛ ከማህበሩ በመውጣት በሚደርሰው ቀውስ የችግር ተካፋይ መሆን የለብንም። ስለዚህም ከዩናይት ኪንግደም ተገልጥለን አውሮፓ ማህበር ውስጥ መቆየት እንፈልጋለን ስትል የዛ ቀዳማዊ ሚኒስቴሯ ተናግራለች። እንግዲህ ይሄ ደግሞ ራሱን የቻለ ብዙ የህግ ዝርዝር አለው። ለምንድን ነው መጀመሪያ ደረጃ መገንጠሉ ከተካሄደ በኋላ የስኮትላንድ ሬፈረንደም ቢካሄድና ከዛም በኋላ ደግሞ የኢዳት ኪንግደም ከማህበሩ ከወጣች በኋላ ሬፈረንደም በስኮትላንድ ቢካሄድና ከእንግሊዝ እንገንጠል የሚለው ሀይል ቢያሸንፍ እንደገና ማህበር ውስጥ ለመግባት ረጅም ጊዜ ይፈጅባቸዋል። አንዳንዶች ደግሞ የሚሉት ምንድን ነው? ብርታንያ ገና በሂደት ውስጥ ባለበት ጊዜ ሬፈረንደም ቢካሄድና ስኮትላንድ ነጻ ብትወጣ የእንግሊዝን አባልነት በውርስ ይዛ መቀጠል መቀጠል አልችልም፣ በህግ የሚሉ ማሳቶች አሉ። ይሄ ደግሞ እንደገና የፖለቲካ ዝንባሌዎችና የፖለቲካ አስተያቶችን ይጨምራል። ለምሳሌ ስፓኝ ካታሎኒያ የሚባለው ግዛቷ ለመገንጠል ስለሚያስፈልግ እስኮትላንድ ተገንጥላ ማህበር ውስጥ የሚገባ ያኛውም ሰታሳይድል ሊጠይቅ ይችላል በሚል ልዘጋው ይችላል። ዩኒየን ውስጥ ለመግባት የሚያመለክቱ ሀገሮች ማበረሰቢ ተቀባይነት የሚያገኘው ሁሉም አባላት ሀገሮች ሙሉ በሙሉ ሲቀበሉት ነው። አንዱ ሀገር ብቻ ድምፅን በድምጽ በመሻር ይሄ ሀገር አይገባም ካለ ከሀያ ሰባቱ ሀያ ስድስቱ ይግባ ቢሉም ያ አንዱ ብቻ ሊፈል ሊሽራው ይችላል ስለዚህ የስኮትላንድንም ጉዳይ ለመገንጠል ቢያደርጉ እንኳን አባልነቱን ሊያገኝ ይችላሉ አይችሉም የሚለው ነገር ገና አልተወሰነም። ስለ ሐሙሱ ህዝበ ውሳኔ ከሚሰጡት አስተያየቶች አብዛኛዎቹ ውጤቱ ከህብረት ይልቅ መከፋፈልን የሚያበረታታ በመሆኑ አይደገፍም የሚሉ ናቸው። የአዲስ አበባው ዘጋቢያችን ዮሐንስ ገብረ እግዚአብሔር ከጠየቃቸው አስተያየት ሰጪዎች አንዳንዶቹ ተመሳሳይ ሀሳቦች ነው የሰጡት። ዩሮፕን ብቻ ሳይሆን ራሷን የምትበታትን ይመስላል መውጣት የሚለው ነገር እንደገና የማነሳሻ ጊዜ መሆኑ አንድ በራሳቸው ኢምፓክት ነው። እንግሊዝ ስኮትላንድ ልታጣት ትችላለች። በሌላ በኩል ደግሞ ዩኬ ይህን ውሳኔ ከወሰነች በኋላ ፓውንድ በጣም ቡድታች ወርዷል። የብሪታንያ ከአውሮጳ ህብረት የመውጣት ሂደትና ውሳኔው ያስከተለው አለመረጋጋት ላይ ያተኮረው የዛሬው አውሮጳና ጀርመን ዝግጅታችን በዚሁ አበቃ። በዝግጅቱ ማብራሪያ በመስጠት የተባበሩኝን አቶ ታዬ አለማየሁን አመሰግናለሁ። ሂሩት መለሰ ነኝ። dena koyun